እንደምን አርፍዳችኋል። ካሳሁን ሰቦቀንኝ የኤስቢኤስ አማርኛ ሐምሌ 18 አጫጭር ዜናዎችን እነሆ። የኢትዮጵያ አየር መንገድ የኤርትራ በረራዎችን እንዲያቋርጥ ከኤርትራ ሲቪል አቪዬሽን ደብዳቤ የደረሰው መሆኑን ገለጠ። የኤርትራ ሲቪል አቪዬሽን ለኢትዮጵያ አየር መንገድ ይፋ ደብዳቤ የጻፈው ጁላይ 21 ቀን 2024 ሲሆን በረራው እንዲቋረጥ ያስታወቀው ከሴፕቴምበር 30 አንስቶ ነው። ኢትዮጵያ አየር መንገድ በማኅበራዊ ሚዲያ ገጾች እንዳስታወቀው ለበረራዎቹ መቋረጥ ይህ ነው የተባለ ምክንያት እንዳልተሰጠው ጠቁሞ ውሳኔውን በተመለከተ ከኤርትራ ሲቪል አቪዬሽን ማብራሪያ የጠየቀና እክሎችም ካሉ በፍጥነት ለመፍታት እርምጃ እንደሚወስድ እንዲሁም ተጨማሪ መረጃን እንዳገኘ የሚያስታውቅ መሆኑን ገልጧል። አየር መንገዱ በሳምንት አስር በረራዎችን ወደ አስመራ የሚያደርግ መሆኑ ይታወቃል። አውስትሬሊያ ውስጥ የወሊድ ቁጥር ከ289 ሺህ በላይ በማሽቆልቆል ከ2006 ወዲህ ከፍተኛው ዝቅተኛ የወሊድ መጠን ሬኮርድ ተመዝግቧል። የወሊድ ቁጥር ማነስ አሻቅበው የተከሰተባቸው በማዕከላዊ የንግድ ቀጠናና ከማዕከላዊ ከተማ ጋር በተያያዙ ክፍለ ከተሞች አካባቢ ነው። ከ2019 ወዲህ ሲድኒ ውስጥ የወለድ መጠን በስምንት ነጥብ ስድስት ፐርሰንት፣ ሜልበርን በሰባት ነጥብ ሦስት ፐርሰንት ቀንሷል። ከሁሉም የአውስትሬሊያ ክፍለ ሀገራት ውስጥ ታዝማኒያ ካለፉት አራት ዓመታት ጋር ሲነጻጸር በሁለት ነጥብ አንድ ፐርሰንት ጨምሯል። ሁለት የአውስትሬሊያ መንግሥት የካቢኔ ሚኒስትሮች በሚቀጥለው አገር አቀፍ ምርጫ እንደማይሳተፉና ከኃላፊነታቸውም እንደሚለቁ አስታወቁም። ጠቅላይ ሚኒስትር አንቶኒ አልቤኒዚ የክህሎትና ስልጠና ሚኒስትር ብሬንደን ኦከነርና፣ የነባር ዜጎች ሚኒስትር ሊንዳ በርኒን ፖለቲካዊ ስንብት ይፋ ያደረጉት ዛሬ ሐሙስ ሐምሌ 18 ሲሆን ይህንኑ የሁለቱን የካቢኔ ሚኒስትሮች ስንብት ተከትሎ እሁድ ዕለት ሚኒስትራዊ የሥራ መደብ ሽግሽግና ስየማ እንደሚያደርጉ ገልጠዋል። ዋሽንግተን ውስጥ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ላይ ተቃውሞ ያሰሙ አምስት የተቃውሞ ሰልፈኞች በፖሊስ ለእስር ተዳርገዋል። አቶ ኔትንያሁ ዋሽንግተን የተገኙት ለዩናይትድ ስቴትስ የሕዝብ ተወካዮችና የሕግ መወሰኛ ምክር ቤቶች አባላት የጋራ ስብሰባ ላይ ንግግር ለማድረግ በአፈ ጉባኤ ተጋብዘው ነው። ጠቅላይ ሚኒስትሩ ባደረጉት ንግግር አሜሪካና እስራኤል የግድ አንድ ላይ መቆም አለባቸው፣ የእኛ ጠላቶች የእናንተም ጠላቶች ናቸው ብለዋል። አክለውም እሳቸውን ተቃርነው ሰልፍ የወጡ ተቃዋሚዎችን ለኢራን ጠቃሚ የሆኑ ጅሎች ሲሉ ወርፈዋቸዋል። ፕሬዚደንት ጆ ባይደን፣ ምክትል ፕሬዚደንት ካማላ ሃሪስ፣ የቀድሞዋ የአፈ ጉባኤ ናንሲ ፔሎሲን ጨምሮ ሌሎችም የዲሞክራት ፓርቲ የምክር ቤት አባላት የጠቅላይ ሚኒስትር ኔታንያሁን ንግግር ለማድመጥ አልታደሙም። ናንሲ ፔሎሲ ከማናቸውም ለኮንግረስ ንግግር እንዲያደርጉ ከውጭ ሀገር የተጋበዙ የክብር ተናጋሪዎችና የክብር የተቸራቸው ሁሉ በእጅጉ ፋይዳቢስ ንግግር ሲሉ የኔታንያሁን ንግግር ላይ የከረረ ትችት ሰንዝረዋል።